አውሮፓና ጀርመን። በአውሮፓ የኮቪድ-19 ወረርሽኝ እየተስፋፋም እየቀነሰም ቁጥጥሩም እየጠበቀም እየላላም ነው። የክትባት ፕሮግራሞች በብዛት እንዲሰጡ ጥረት እየተደረገና በአንዳንዶቹ አገሮችም በተህዋሲው የሚያዙ ሰዎች ቁጥር እየቀነሰ ነው ቢባልም በተለይ በፈረንሳይ፣ ጀርመን፣ ጣሊያንና ፖላንድ በመሳሰሉት ግን የወረርሽኙ መስፋፋት አስደንጋጭ በመሆኑ መንግስታቱ እንደገና በሰዎች እንቅስቃሴና ግንኙነት ላይ ጥብቅ ቁጥጥር እንዲደረግ አዘዋል። በተጓዳኙ ደግሞ የአውሮፓ ኮሚሽን አውሮፓውያን በመጪው የአውሮፓ በጋ ወራት መንቀሳቀስና መጓዝ እንዲችሉና የቱሪስት ኢንዱስትሪውም እንዲነቃቃ ለማድረግ የሰዎችን የኮቪድ-19 መረጃ የያዘ ሰነድ ወይም ፓስፖርት ለማዘጋጀትና በስራ ላይ እንዲውል ለማድረግ ያቀደ መሆኑን አስታውቋል። የህብረቱ የኮቪድ ስርጭትና የክትባቱ መርሃ ግብር እንዲሁም የክትባት ፓስፖርት ወይም ኮቪድ ሰርቲፊኬት ጉዳይ የዛሬው የአውሮፓና ጀርመን ዝግጅት ትኩረት ይሆናል። ባለፈው ረቡዕ የአውሮፓ ኮሚሽን ፕሬዚዳንት ወይዘሮ ቮንደርሌን እና ሌሎች ባለሥልጣኖች ከመጪው የአውሮፓውያኑ በጋ ጀምሮ ከሚቀጥለው የሐምሌ ወር በኋላ ማለት ነው በሥራ ላይ ሊውል የሚችል የዜጎችን የኮቪድ ታሪክ የሚገልጽ ዲጂታል መታወቂያ እንደሚዘጋጅና ይህም በአባል አገራቱም ይሁን በሌሎች አገሮች ለሚደረግ ማናቸውም አይነት ጉዞ እንደ ፓስፖርት ሊያገለግል እንደሚችል አስታውቀዋል። በአሁኑ ወቅት መንግስታት በጉዞና ሌሎች እንቅስቃሴዎች ላይ ቁጥጥር በማድረግና የክትባት መርሃ ግብሮችንም በማስፋፋት ሕዝቦቻቸውን ከወረርሽኙ ለመታደግ ጥረት እያደረጉ ነው። በሌላ በኩል ደግሞ የዜጎችን የመንቀሳቀስና ከአገር ወደ አገር የመጓጓዝ መብቶቻቸውን ማክበርና የኢኮኖሚው እንቅስቃሴም እንዲያንሰራራ ማድረግ፣ በተለይም የቱሪስት ኢንዱስትሪውን ማነቃቃት አስፈላጊ ሆኗል። ከዚህ አንጻር ነው የአውሮፓ ኮሚሽን ይዞት የመጣው የጉዞ ዕቅድ የዜጎችን የመንቀሳቀስ መብት ለማክበር ብቻ ሳይሆን አውሮፓ በሽታውን እየታገለ ኢኮኖሚውንም ለማንቀሳቀስ እንዲችልና ዜጎችም ወደ ተለመደ ህይወታቸው እንዲመለሱ ለማድረግ የሚያስችል ጅማሮ እንደሆነ ተደርጎ የተወሰደው ይህ አዲስ እቅድ ከጸደቀ በሚቀጥለው ሐምሌ በሚጀምረው የበጋ ወቅትና ከዚያም ወረርሽኙ እስከሚወገድ ድረስ ሊያገለግል ይችላል። ሰነዱ ወይም መታወቂያው ኮቪድን በሚመለከት ሦስት መረጃዎችን እንደሚያካትትና ለምን ዓላማም ሊውል እንደሚችል የኮሚሽኑ ፕሬዚዳንት ወይዘሮ ኡርሱላ ፎንደር ላየን እቅዱን ባበሰሩበት ወቅት አስታውቀዋል። አንደኛ፣ ግለሰቡ ክትባት የወሰደ መሆኑን ወይም በቅርቡ ተመርምሮ ተዋሲ የሌለበት መሆኑ የተረጋገጠ መሆኑን ወይም ከበሽታ የዳነና በሽታውን ለመከላከል የሚያስችለውን አቅም የገነባ መሆኑን ሁለተኛ መረጃው የጋራ ተቀባይነት ያለው መሆኑን የሚያረጋግጥና ሦስተኛ አባል አገሮች ይህን የኮቪድ ማረጋገጫ መታወቂያ የያዘ ሰው በነፃነት ሊጓዝ የሚችል መሆኑን እንዲቀበሉ የሚያደርግ ነው በማለት የመታወቂያውን ይዘትና ጥቅም አብራርተዋል። የተሰጠው ክትባትም በአውሮፓ መድኃኒት ኤጀንሲ ከተረጋገጡትና ተቀባይነት ካገኙት በአንዱ መሆን አለበት የኮሚሽኑ ፕሬዚዳንት እንደገለጹት አገሮች የኮቪድን መዛመት ለመከላከል ደንበራቸውን በዘጉበትና አንዳንድ መንግስታትም በተለይ ከአንዳንዶች አካባቢዎች የሚመጡ ተጓዦች ጭራሽ ወደ አገራቸው እንዳይገቡ ወይም ደግሞ የምግብ ቤቶች፣ ሲኒማ ቤቶችና የመሳሰሉት ህዝባዊ ቦታዎች በተዘጉበት ወቅት መታወቂያው የሰዎችን በነፃ የመንቀሳቀስ መብት ያረጋግጣል ተብሎ ተስፋ ይደረጋል። የኢኮኖሚ ማኅበራዊና የባህል እንቅስቃሴዎችንም ቀድሞ ወደነበሩበት እንዲመለሱ ያግዛል ነው የተባለው። የኮቪድ ወረርሽኝ በጤና በኩል ከፈጠረው ከፍተኛ ቀውስ በተጨማሪ በኢኮኖሚው ትልቅ ጉዳት ማድረሱ የሚታወቅ ሲሆን ከዚህ ውስጥ እንደ ቱሪስት ዘርፉ የተጎዳ የለም ነው የሚባለው። ይህ ማለት ዋና የቱሪስት መዳረሻዎች የሆኑት እንደ ፈረንሳይ፣ ጣሊያን፣ ስፔንና ግሪክ የመሳሰሉት ክፉኛ ተጎድተዋል ማለት ነው። በዚህ ምክንያት ከህብረቱ ሀገሮች በተለይ ጣሊያን፣ ግሪክና ስፔን ሰዎችን ያለምንም የኮሮና ተዋሲ ስጋት ወደ ሀገሮቻቸው ለማስገባት የሚያስችለውን የኮሚሽኑን የክትባት መታወቂያ አጥብቀው ይደግፋሉ ተብሎ ይጠበቃል። እቅዱ በቀጣይ የመሪዎች ጉባኤ ቀርቦ የሚመከረበት ነው የሚሆነው። ከዚያ በኋላም በአውሮፓ ፓርላማና በየሀገሮቹ ምክር ቤቶች መጽደቅ ይኖርበታል። ሆኖም ግን በዚህ የኮሚሽኑ እቅድ በርካታ የሚነሱ ጥያቄዎች አሉ። አንደኛው መታወቂያው ክትባት መውሰድ ለማይፈልጉና በእድሜና በልዩ ልዩ ምክንያቶች መከተብ ያልቻሉትን የሚያገል አይሆንም ወይ የሚል ሲሆን፣ ሌላው ደግሞ ክትባቱ የአውሮፓ የመድኃኒት ተቋም ያጸደቀው መሆን አለበት የሚለው ከሌሎች ኤጀንሲው ካላጸደቃቸው ለምሳሌ ከቻይናና ሩሲያ የመጡ ክትባቶችን የተከተቡ ዜጎች እኩል አይስተናገዱም ማለት ነው ወይ የሚለው ነው። የአውሮፓ ኮሚሽን የፍትህ ኮሚሽነር ሚስተር ዲደር ሬንደርስ መታወቂያው ለያዙት ሰዎች የመግቢያና የመውጫ ፈቃድ የሚያሰጥ ቢሆንም ሌሎቹን መታወቂያው የሌላቸውን ግን የሚያስከለክል አይሆንም በማለት የኮሚሽኑ ፍላጎት ዜጎች የመንቀሳቀስ መብታቸው እንዲታቀብ ሳይሆን እግዶች እንዲነሱ ነው በማለት ያም ሆኖ ግን መንግስታት ወደ አገሮቻቸው የሚገቡትን ሰዎች የክትባት ማረጋገጫ መታወቂያ ለመጠየቅ የሚችሉ መሆኑን አረጋግጠዋል። በአሁኑ ወቅት በርካታ ሀገሮች ክትባቶችን እያመረቱ ሲሆን የአውሮፓ የመድኃኒት ኤጀንሲ ግን እስካሁን በአውሮፓ ሕብረት ሀገሮች በስራ ላይ እንዲውሉ ያጸደቃቸው ባዮንቲክ ፒቫይዘር፣ አስትራዜኔካ፣ ሞደርና እና ጆንሰን ጆንሰን የተባሉትን የክትባት አይነቶች ነው። አንዳንድ የሕብረቱ ሀገሮች ለምሳሌ ሃንጋሪ ግን የሩሲያ ሰራሹን ስፑትኒክ አምስት የተሰኘ ክትባት በጥቅም ላይ ያውላለች። መታወቂያው የሚጠይቀውና እውቅናም የሰጠው በአውሮፓ መድኃኒት ኤጀንሲ የጸደቁትን ክትባቶች ብቻ ከሆነ ሌሎች ክትባቶችን የተጠቀሙ ሀገሮች ዜጎች እንዴት ሊተናገዱ ነው ለሚለው ጥያቄ የኮሚሽኑ ምክትል ፕሬዚዳንት ሚስተር ማርጋሪት ሲችናስ በመታወቂያው መዘርዝር ውስጥ ከኤጀንሲው እውቅና ውጭ የሆኑ ክትባቶችም የገቡ መሆኑን ገልጸው ይህ ግን ተቀባይነት የሚኖረው የተጓዦቹ መዳረሻ ሀገሮች የክትባቱ ደረጃ የአውሮፓ ኤጀንሲ እውቅና ከሰጣቸው ክትባቶች ጋር እኩል መሆኑን ከተቀበሉት ነው ብለዋል። ከዚህ ሁሉ በላይ የመታወቂያውን ተግባራዊነት ጥያቄ ውስጥ ሲያስገባው ግን በህብረቱ ሀገሮች ያለው የክትባት ሂደት ዘገምተኝነት ነው። የ27ቱን ሀገሮች የክትባት መርሃ ግብር አቅርቦትና ስርጭት ኃላፊነት ወስዶ በከፍተኛ ስሜት ያስጀመረው የአውሮፓ ኮሚሽን ሂደቱ ባሰበው ፍላጎትና መጠን እንዳልሄደለት እየታየ ሲሆን፣ በዚህም ከፍተኛ ወቀሳ ደርሶበታል። ብሪታንያ እስካሁን ካስከተበቻቸው 11 ሚሊዮን ዜጎች አንጻር የ27ቱ የአውሮፓ ህብረት ሀገሮች ተከታቢዎች ቁጥር ከ5 ሚሊዮን ብዙ ያልበለጠ መሆኑ ህብረቱን ክፉኛ አስተችቶታል። በዚህም ምክንያት የዲጂታል መታወቂያውን እቅድ ከፈረሱ ጋሪው የሚሉት አይነት ነው በማለት ቅድሚያ ሊሰጥ የሚገባው ክትባቱን በሰፊው መስጠትና የወረሽኙን ስርጭት መግታት መቻል ነው የሚሉ በርካታ ናቸው። የኮሚሽኑ ባለሥልጣኖች ግን ይህን አዲስ መታወቂያ ይዘን የመጣ ነው እስካሁን የነበረውን ድክመት አርመን ክትባቱን በሰፊው ለማካሄድ እንደሚቻል እርግጠኞች ሁነን ነው በማለት በሁለተኛው ሩብ ዓመት ማለት ከሚያዝያ እስከ ሰኔ ባሉት ወራት በብዙ ሚሊዮን የሚቆጠሩ አውሮፓውያንን ለማስከተብ ዝግጅት መደረጉን ይናገራሉ። የኮሚሽኑ ፕሬዚዳንት ወይዘሮ ኡርሱላ ቮንደርሌን ይህንን እቅድ ሲያብራሩ እስከ በጋው ባለው ጊዜ በእቅዳችን መሰረት 70 ከመቶ የሚሆነውንና ሊከተብ የሚገባውን ህዝብ እንደምናስከትብ እናውቃለን። በሁለተኛው ሩብ ዓመት የክትባቱ አቅርቦት እንደሚሻሻልም እናውቃለን በማለት ከየፋብሪካዎቹ የሚደርሷቸውን የክትባት መጠንም ከጆንሰን ጆንሰን 35 ሚሊዮን፣ ከባዮንቲክ ፒፋይዘር 200 ሚሊዮን፣ ከሞደርና 35 ሚሊዮን እንዲሁም ከአስትራዜኒካ 70 ሚሊዮን ብልቃጦች ወይም ዶስ እንደሚሆን አስታውቀዋል። ወይዘሮ ቮንደርላይን አክለውም ህብረቱ ከአህጉሩ ወደ ሌላ አገሮች የሚላኩ ክትባቶችን እንደሚፈቅድ ሁሉ ሌሎችም ኩባንያዎች በኮንትራታቸው መሰረት ወደ ህብረቱ ሊልኩ የሚገባቸው መላክ ይኖርባቸዋል በማለት ጎዳናው መሄጃም መምጫም እንደሆነ ሁሉ መላኪያም ማስገቢያም መሆን ይኖርበታል ብለዋል። ይህ የፕሬዝዳንቱ አነጋገር ትልቁ ማምረቻው ብሪታንያ የሆነው አስትራዜኒካ ክትባቱን ለብሪታንያ እያቀረበ ለህብረቱ አለማቅረቡን አቅረቡን ለመቃወምና ከብሪታንያ ክትባት የማይወጣ ከሆነ ከህብረቱ ወደ ብሪታንያም ላሄድ ይችላል በማለት የሚያስጠነቅቅ እንደሆነ ተደርጎ ተወስዷል። ኮሚሽኑ በእቅዱ መሠረት ከሚያዝያ እስከ ሰኔና ሐምሌ ድረስ የክትባት እቅዱን አሳክቶና የዲጂታል መታወቂያውንም አድሎ የአውሮፓ የኤብስና የአየር መንገዶች ክፍት ሆነው አውሮፓ ወደ ቀድሞ ሕይወቷ እንድትመለስ ማድረግ ይችል ይሆን? ሁሉም በጉጉትና ጥርጣሬም የሚጠብቀው ነው። አድማጮች፣ የዛሬው የአውሮፓና ጀርመን ዝግጅት በዚህ ያበቃል። ገበያው ንጉሴ ለዲ ደብልዩ ብራስልስ።